ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሰኔ 15 2010 ዓ ም ፕሮግራማችን ተጀመረ። ነገ ቅዳሜ በአዲስ አበባ ከፍተኛ ቁጥር ያለው ሕዝብ የሚሳተፍበት ሰልፍ ይካሄዳል። በኢትዮጵያ ፖለቲካ ውስጥ አዲስ የሆነ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሀሳቦች መደገፍ መቻል አለብን። እነዚህ ገንቢ ሀሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል የአንድነት ለፍትህና ለዲሞክራሲ ፓርቲ የቀድሞ አባል ስንታየው ቸኮል የሰልፉ አንደኛው አስተባባሪ ናቸው። ዝርዝሩ በመጽሔት ክፍለ ጊዜ ይቀርባል። ለምሽቱ ከያዝነው ዜና መካከል ደግሞ ዋና ዋናዎቹን ቆንጅት ኢትዮጵያና ኤርትራ ሰላምን ለማምጣት የያዟቸው እርምጃዎች አበረታተውናል ብለዋል። ዩናይትድ ስቴትስ፣ የአፍሪካ ህብረትና የአውሮፓ ህብረት ኮሚሽን በየበኩላቸው ባወጧቸው መግለጫዎች፣ አርበኞች ግንቦት ሰባት የትጥቅ ትግሉን ለማቆም መወሰኑን አስታወቀ። መቀሌ ላይ የሰማዕታት ቀን ታስበዋል። የሚሉትና ሌሎችም አሉ። አመሰግናለሁ። አድማጮች እንደምን ውላችሁ አምሽታችኋል። ዛሬ የምናስተናግዳችሁ እኔ አዲሱ አበበና እኔም ቆንጅ ይታየ ነኝ። መልካም ምሽት እንመኛለን። አሁን ወደ ዓለም ዜናው ንባብ እናልፋለን። ኢትዮጵያና ኤርትራ ለረጅም ጊዜ የቆዩ ልዩነቶቻቸውን ለመፍታት በቅርቡ እየወሰዱ ያሉት እርምጃ አበረታቶናል ስትል ዩናይትድ ስቴትስ አስታወቀች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አጨቃጫቂዋን ባድመ ከተማን ለኤርትራ መመለስን የሚያካትተውን የአልጀርሱን የሰላም ስምምነት ሙሉ በሙሉ ተግባራዊ ለማድረግ ቃል ገብተዋል። ያን ተከትሎ የኤርትራ ፕሬዚደንት ኢሳያስ አፈወርቂ ከትናንት በስቲያ ረቡዕ ባደረጉት ንግግር የኢትዮጵያ የሰላም ሀሳብ አዎንታዊ አካሄድ ፍንጭ የሚሰጥ ነው በማለት ምላሽ መስጠታቸው መፍትሄ ሊገኝ ነው የሚል ተስፋ ፈንጥቋል። የኤርትራ ፕሬዚደንት በንግግራቸው የጠቅላይ ሚኒስትር አብይ አህመድን አቋም ለመረዳትና ስለ ወደፊት እርምጃዎችን እቅድ ለመተለም የመንግስታቸውን ልዑካን ወደ አዲስ አበባ እንደሚልኩ አመልክተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ትናንት ሐሙስ ባወጣው መግለጫ ፕሬዝደንት ኢሳያስና ጠቅላይ ሚኒስትር አብይ ወደ ሰላም የሚያመሩ እርምጃዎችን በመውሰዳቸው ደፋር አመራር አሳይተዋል ብለዋል። የውጭ ጉዳይ ሚኒስቴሩ መግለጫ አያይዞም ዩናይትድ ስቴትስ ሁለቱ ሀገሮች ግንኙነቶቻቸው ሙሉ በሙሉ እንዲታደስና ከሁለቱም ሀገሮች ጋር የምንጋራው የሰላምና የእድገት ምኞት እውን እንዲሆን በጉጉት ትጠብቃለች ብለዋል። የአፍሪካ ሕብረት ኮሚሽን ሊቀመንበርም ሙሳ ፋኪ ማሃማት በኢትዮጵያና በኤርትራ ግንኙነት እየታዩ ያሉት አዎንታዊ እርምጃዎች በደስታ ተቀበልናቸዋል ብለዋል። የሁለቱ አገሮች መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቅ የወሰዷቸውን ደፋርና ጠንካራ እርምጃዎች አደንቃለሁ ያሉት የሕብረቱ ኮሚሽን ሊቀመንበር በሁለቱ አገሮች መካከል አዲስ የመልካም ጉርብትና ምዕራፍ እንዲጀመር በጀመሩት ጎዳና ጸንተው እንዲቀጥሉ አበረታታለሁ ነው ያሉት። የአውሮፓ ህብረት የውጭ ጉዳዮችና የጸጥታ ፖሊሲ ከፍተኛ ተወካይ ፌዴሪካ ሞገሪኒ በበኩላቸው ኢትዮጵያ የአልጀርሱን የሰላም ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተግባራዊ ለማድረግ ዝግጁነቷን መግለጿና የኤርትራ ፕሬዚደንት ኢሳያስ አፈወርቂም በጉዳዩ ዙሪያ የሚነጋገሩ ልዑካን ወደ አዲስ አበባ ለመላክ መወሰናቸው በሁለቱ አገሮች መካከል ለረጅም ጊዜ የቆዩትን ልዩነቶች ለመፍታት ወሳኝ እርምጃዎች ናቸው ብለዋል። የድንበሩ ጉዳይ መፈታት ሁለቱንም ሀገሮች የሚጠቅም ለአፍሪካ ቀንድ መረጋጋትም የሚረዳ ነው ብለዋል ፌዴሬካ ሞጎሮኒ ሞጌሬኒ። የአፍሪካ ሕብረት ኮሚሽን ሊቀመንበር በመግለጫቸው እንዳመለከቱትም አሉ። የአውሮፓ ሕብረትም በአልጀርሱ የሰላም ስምምነት እማኝነቱ ሁለቱን ሀገሮች ወደ እርቀ ሰላም በሚያደርጉት ጉዞ ለማገዝ ዝግጁ ሆኖ ይጠባበቃል ብለዋል። በኢትዮጵያ ያካሄድ የነበረውን የተናጠል ትጥቅ ትግል ለማቆም መወሰኑን ተቃዋሚው አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ አስታውቋል። ድርጅቱ በዛሬው እለት ባወጣው መግለጫ ከዛሬ ሰኔ 15 ማለት ከትናንት ከዛሬ 5 15 2010 ዓ ም ጀምሮ በማናቸውም መልኩ በየትኛውም የሀገሪቱ ክፍሎች ምንም አይነት አመፅ ነክ እንቅስቃሴ ከማድረግ እታቀባለሁ ብሏል። በየትኛውም አካባቢ የሚገኙ አባሎቼ ከማናቸውም የአመፅ እንቅስቃሴ እንዲታቀቡ ድርጅታዊ ትዕዛዝ ማስተላለፉን የድርጅቱ መግለጫ ጨምሮ ገልጧል። የኢትዮጵያ ህዝብ ላለፉት በርካታ ዓመታት ከአፈና አገዛዝ ለመላቀቅና ወደ ዲሞክራሲ ሥርዓት ለመሸጋገር እልህ አስጨራሽ ትግል በማካሄድ ላይ ይገኛል ያለው አርበኞች ግንቦት ሰባት የሕዝባችን ትግል የወለደውና በኢህአደግ ውስጥ ታፍኖ ይኖር የነበረው የለውጥ ኃይል ህጉን ህዝቡን ተቀላቅሎ በዋነኛነት ትግሉን የመምራት ኃላፊነት እየተወጣ ነው ሲል ፈታኝ ባለው በዚህ ወቅት ከኢትዮጵያ ሕዝብና ለውጡን ከሚመራው ወገን ጎን መቆም መወሰኑን ግልጽ ማድረጉን ለጠቅላይ ሚኒስትር አብይ አህመድ የሳምንቱ መጀመሪያ የፓርላማ ንግግር ለመደገፍ ከትናንት በስቲያረቡ ያወጣው መግለጫ አስታውቋል። አርበኞች ግንቦት ሰባት ከዚህ ቀደም በኢትዮጵያ መንግስት በአሸባሪነት የተፈረጀ እንደነበረ እና በዚሁ ክስ ተወንጅለው የሞት ፍርድ ተፈርዶባቸው የነበሩት የድርጅቱ ከፍተኛ አመራር አባል አቶ አንዳርጋቸው ጽጌ በቅርቡ ከእስር በተለቀቁበት ወቅት በቡድኑ ላይ ይቀርብ የነበረውም ክስ ወደፊት እንደሚነሳ መገለጡ ይታወቃል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በደቡብ ሱዳን ሰላም ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ መስሪያ ቤት አስታውቆ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም አዲስ አበባ ላይ የተካሄደው የሰላም ድርድር አንዳንድ እምርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚው መሪ ሪያክ ማሻርን አንፈልጋቸውም ሲል ከጁባ መግለጫ መስጠቱን የዓለም አቀፍ የዜና አውታሮች ዘግበውታል። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ መለስ አለም ማምሻውን ለአሜሪካ ድምፅ እንደገለጹት የማሻርን እንቅስቃሴ ገድቦ የቆየውን እቀባ ለማንሳት ስምምነት ላይ ተደርሷል። በአብይ ርስ ዝርዝር ዘገባ እናቀርብበታለን። ከአንድ ወር በፊት ዩናይትድ ስቴትስ ድንበር ላይ የተለያዩ ጓቴማላዊ እናትና የሰባት ዓመት ወንድ ልጃቸው ዛሬ ጠዋት ተገናኝተዋል። እናትና ልጅ ቦልቲሞር ዋሽንግተን አውሮፕላን ጣቢያ ላይ ነው የተገናኙት። ሊገናኙ የቻሉትም እናቲቱ የዩናይትድ ስቴትስ ፍርድ ሚኒስቴርን በፍርድ ፌዴራል ፍርድ ቤት ከከሰሱ በኋላ ሚኒስቴሩ በቁጥጥር ስር የነበረውን ልጅ ሊለቅ ከተስማማ በኋላ መሆኑ ታውቋል። እናትየዋ የልጃቸውን ይዘው ድንበር ካቋረጡ በኋላ የፖለቲካ ጥገኝነት እንዲሰጣቸው ማመልከቻ አስገብተው ነበር። ማመልከቻው መልስ እስከሚያገኝ ወደ ቴክሳስ ሄደው እዚያው እየኖሩ ይጠባበቃሉ። ትናንት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሜክሲኮ ድንበር ገብተው የተነጣጠሉ ቤተሰቦች እንዲገናኙ ፌዴራል መንግስት መስሪያ ቤቶችን አሳስበዋል። ትናንት የፕሬዚዳንቱ ባለቤት ማሊያና ትራምፕ ቴክሳስ ውስጥ ከወላጆቻቸው የተነጠሉ የፍልሰተኛ ልጆች የተቀመጡበትን ማዕከል ጎብኝተዋል። ቀዳማዊት እመቤቷ አስቀድሞ ይፋ ሳይደረግ በድንገት ያደረጉትን ጉብኝት ታዲያ የለበሱት አወዛጋቢ ልብስ አጥልቶበታል። ትናንት ሚላንያ ወደ ቴክሳስ ለመጓዝ ከሜሪላንድ ሲነሱ ጀርባው ላይ አይ ሪሊ ዶን ኬር ዱዩ እኔ ግድ የለኝም፣ እናንተ ግድ አላችሁ የሚል ነው። የእሳቸው ጽሕፈት ቤት ጽሑፉ የተደበቀ መልእክትም ለማስተላለፍ የታለመ እንደሆነ አጥብቆ እየተከራከረ ነው። ፕሬዚዳንት ትራምፕ ግን ከዚያ የሚጋጭ ነገር በትዊተር ልከዋል። የሚሌኒያ መልእክት በውሸት ዜና አሰራጭ ፌክ ኒውስ ሚዲያ ላይ ያነጣጠረ ነው። ቀጣፊዎች መሆናቸው ገብቷታል። ስለዚህ ግድ የላትም ነው ያሉት በመጨረሻም የአውሮፓ ሕብረት ጂንስ ልብሶች በርበን የሚሉትን አረቄና ሞተር ቢሽክሌቶችን ጨምሮ ዩናይትድ ስቴትስ በምትልካቸው በብዙ ቢሊዮን ዶላር የሚገመቱ ሸቀጦች ላይ ቀረጥ ሊጥል ተሰናድቷል። ይህም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዓለም ዙሪያ ወደ አሜሪካ በሚላኩ ብረታ ብረት ላይ ቀረጥ ለመጣል ያደረጉትን ውሳኔ ተከትሎ በየአቅጣጫው ከተያያዙት የአጸፋ እርምጃዎች መሀል አንዱ ነው። ዩናይትድ ስቴትስ ከቻይና በሚገባ ከ30 ቢሊዮን ዶላር በላይ ግምት ያለው ሸቀጥ ላይ ከሁለት ሳምንታት በኋላ ቀረጥ ማስከፈል ትጀምራለች። ቻይናም በአስቸኳይ በአጸፋው ታሪፍ እንደምታስከፍል ያስታወቀች ሲሆን ጉዳዩ በሁለቱ የዓለም ትላልቅ ኢኮኖሚዎች መካከል ውዝግብ እንደሚቀሰቅስ ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። በዜና የጀመረው ፕሮግራማችን አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳስ ከምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኝላችሁ አስተናጋጆቻችሁ ታዲያ ቆንጅት ታዬና አዲሱ አበበ ነን። አሁን የዕለቱ አብይ ርዕስ በደቡብ ሱዳን ሰላም ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ ሚኒስቴር አስታውቆ ኢትዮጵያ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም አዲስ አበባ ላይ የተካሄደው የሰላም ድርድር አንዳንድ እመርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚውን መሪ ሪያክ ማቻረን አንፈልጋቸውም ሲል ከጁባ መግለጫ መስጠቱን ዓለም አቀፍ የዜና አውታሮች ዘግበውታል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ መለሰ ዓለም ማምሻውን ለአሜሪካ ድምጽ እንደገለጹት የማሻረን እንቅስቃሴ ገድቦ የቆየውን እቀባ ለማንሳት ስምምነት ላይ ተደርሷል። ሄኖክ ሰማእግዜር ተከታትሎታል። ከአስተዳደር አንጻር እንግዲህ ዋነኞች ውስጥ ተብለው የሚቀመጡት ምን ያህል የምክትል ፕሬዚዳንቶች ይኑሩ፣ ማን የትኛውን ቦታ ይውሰድ፣ የካቢኔ መቀመጫዎች ምን ያህል ይሁን፣ ምክትል ሚኒስትሮች፣ ሚኒስትሮች ስንት ቁጥሩ ይኖራቸው፣ ማን የትኛውን ይውሰድ፣ ደቡብ ሱዳን ፓርላማ መቀመጫው እንዴት ስርጭት ይኖረው፣ በተመሳሳይ መንገድ ማን ስንት ወንበር ይኑረው የሚሉና መጨረሻ ላይም ደግሞ የደቡብ ሱዳንን መንግስት አስተዳደር፣ የክልሎች ክፍፍል እንዴት ይሁን የሚለው ቀደም ሲል በንጥልጥል የቆየ ስለሆነ አዲስ ኮሚሽን እንዲቋቋምና እሱም እንዲወሰን ከመግባባት ተደርሷል። ሌላኛው ጸጥታ ጉዳይ ነው። እንግዲህ ደቡብ ሱዳን ውስጥ መጀመሪያ ግጭቱ ሲፈጠር በመንግስትና ዶክተር ሬክ ማቻር በሚመሩት የደቡብ ሱዳን ነፃ አውጪ ንቅናቄ መካከል ይሁን እንጂ እየዋለ እያደረ ሌሎች ታራቂ ቡድኖች መጥተዋል። ሌሎች ዱር ቤት ያሉ ቡድኖች ተከተዋል ና የትኞቹ ናቸው የመንግስት አካል የሚሆኑት የሚል ዝርዝር የጸጥታ ሁኔታ ላይ በኢጋድ የሚኒስትሮች ምክር ቤት የቀረበው የኢጋድ የሰላም ሀሳብ ለመሪዎቹ ቀርቦ ክርክር ተካሂዶበታል። ሁለተኛው የነበረው ጉዳይ ዋነኛ የተቋማዊ ቡድን መሪ ዶክተር ሬክማቻር እጣፈንታ ጉዳይ ነው። ይህ ነው ከአንተ እንደምታውቀው ሬክማቻር ላለፉት ሁለት ዓመታት አካባቢ ከአካባቢው ርቀው ደቡብ አፍሪካ ነው የነበሩት። የሰላም ውይይቱን እሳቸው የወከሏቸው የቡድናቸው አመራሮች ሲከራከሩበት የነበረ ነው። ስለዚህ የእሳቸው የሰላም አካል መሆን የግድ ነው ሲባል ክርክር ሲደረግበት ነበር። በተለይም ኤስፒኤልኤምአይኦ ረክማቻር መምጣት አለበት፣ እሳቸው በሌሉበት ሁኔታ ውስጥ ድርድሩ አንድም ጋት አይሄድም፣ አንድም ጋት መራመድ አይችልም የሚል ጉዳይ ነበር። እሱም ተነስቷል። ይሄ የትናንቱ ስብሰባ የተሳካ ነበር ብለን ማለት እንችላለን። ከሚጠበቀው በላይ የተሳካ ነበር። እንግዲህ እናንተ የተሳካ ነው ምክንያቶች የደቡብ ሱዳን ነጻ አውጪ ንቅናቄ መሪ እና ምክትል ፕሬዚደንት የነበሩትን ዶክተር ረክማቻር ከደቡብ አፍሪካ አዲስ አበባ መጥተው በሰላም ጥረቱ ቀጣይ ሂደት ላይ በአካል እንዲሳተፉ ተወስኗል። ይሄ አንደኛው ትልቅ ስኬት ነው። ቀደም ሲል በጁባ ባለው የፕሬዚደንት ሳልቫኪር አስተዳደር በኩል ይሄ የሚታሰብ አልነበረም። በኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጎትጓችነት፣ ተጽዕኖና ማግባባት ይህንን ሀሳብ ተቀብለው ሬክማቸርም አዲስ አበባ መጥተው ሁለቱን ከሁለት ዓመት በኋላ የማይታሰብ የሆነ የነበረውን አይቻለም ተብሎ ሲገመት የነበረውን አንድ አዳራሽ፣ አንድ ገበታ ላይ አስቀምጠው፣ አጨባብጠው፣ አስተቃቅፈው በመካከላቸው ያለውን ችግር በሰላም እንዲፈቱት ይሄ ጊዜ የሚሰጥ ጉዳይም እንዳልሆነ የጊዜ ጉዳይ ከነሱ ጋር እንዳልሆነም አስረድተዋቸው ከመግባባት ደርሰዋል። ስለዚህ ሬክማቸር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው። ለሰላም ሂደቱም አጋዥ ነው ተብሎ ይታመናል። በቀጣይ ሞሪታኒያ ዋና ከተማ ንዋክሾት የሚካሄድ የሰላሳ አንደኛው የአፍሪካ ሕብረት ስብሰባ አለ። ከዚህ ጎን ለጎን የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ተገናኝተው መቋጫ እንዲያደርጉበት ከመግባባት ተደርሷል። ይህም ትልቅ እርምጃ ተደርጎ ይወሰዳል። በስተመጨረሻ መጨረሻ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን መሪዎች ሳልቫኪር እና ሪያክ ማሻርን እጅ ለእጅ እንዲጨባበጡ እንዲተቃቀፉ ሲያደርጉ ነበር። ስልቱ ምንድን ነው? ፍቅር ያሸንፋል። ዲፕሎማሲ ሄኖክ እንደ ትርጉምህ ነው። ይሄ ትልቁ ነገር ሁለቱ የፖለቲካ መሪዎች በመሀከላቸው ያለውን ችግር ለመፍታት አሁንም እድሉ እንዳለ የሚያሳይ ነው። ፕሬዚደንት ሳልቫኬርም ዶክተር ሬክ ማቻርም ለደቡብ ሱዳን ህዝቦች ነጻነት ትልቅ ዋጋ የከፈሉ የፖለቲካ መሪዎች ናቸው። ይህን ዋጋ ከፍሎ ሲያበቁ ግን ወደ እንደዚህ አይነት የፖለቲካ መሳሳብ ገብቶ ዳፋው ለተራው የደቡብ ሱዳን ህዝብ ሆኗል። ደቡብ ሱዳን ካላት ህዝብ ውስጥ አሁን ሰባ በመቶ የሚሆነው አንድም ከሀገር ውጭ ነው የሚሆነው ያለው ሌላም ከሀገር ውጭ በስደት ላይ ነው ያለው። ሌላውም አገር ውስጥም ቢሆን በስደት ሆኖ ተፈናቅሎ በካምፕ የሚኖር ነው። ይሄ ችግር ቶሎ መፈታት አለበት። የደቡብ ሱዳናዊን እንባ ማበስ ያስፈልጋል። መከራና እንግልታቸው ሊቆም ይገባል። ለዚህ ያላቸውን ፍላጎት ያሳያል። ይሄ ጉዳይ ዞሮ ዞሮ የደቡብ ሱዳናውያን ጉዳይ ብቻ አይደለም። ችግሩ ከነሱ በላይ ነው። ኢትዮጵያ በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎችን ለማስጠለል ተገድዳለች። እነዚህ ደቡብ ሱዳናዊ ወንድሞቻችን ከኢትዮጵያውያን ካለ ውስን ሀብት ላይ ነው እየተቋደሱ የሚኖሩት። ከጸጥታ አንጻር የራሱ ተግዳሮቶች አሉት። ባለፈው አመት በፊት የነበረው የሙሩሌ ችግርን ማስታወስ ይቻላል። ስለዚህ የደቡብ ሱዳን ሰላም መሆን የእኛ ሰላም ነው። ይህ እንዲመጣ ሁለቱ መሪዎች ወደዚህ ደረጃ እንዲደርሱ ጠቅላይ ሚኒስትሩ ያደረጉት ጥረት አለ። ይህን ጥረት የምናደርገው ለደቡብ ሱዳናውያን ብቻ ብለን አለም ለራሳችንም ስለሚያስፈልገን ነው። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለሰጡኝ ማብራሪያ አመሰግናለሁ። ሄኖክ፣ እኔም አንተንም የአሜሪካ ድምፅ ሬዲዮ አድማጮችንም አመሰግናለሁ። እግዚአብሔር ይስጥልኝ። ነገ ቀደም ሲል እንደገለጥ ነው በአዲስ አበባ ከተማ ዲሞክራሲን እናበርታ በሚል ቃል በሚካሄድ ግዙፍ የድጋፍ ሰልፍ ላይ ቁጥሩ እጅግ ከፍተኛ የሆነ ሕዝብ እንደሚገኝ አስተባባሪ ኮሚቴው አስታውቋል። የመንግሥት የጸጥታ ኃይሎች ተግባራቸውን የሚያከናውኑ ቢሆኑም ሕዝቡ የራሱን ደህንነትና ሰላም እንዲያስከብር አስተባባሪ ኮሚቴው ከወዲሁ ጠይቋል። መለስካቸዋማ ለዓመታት እጅግ ብዙ የሕዝብ ትዕይንቶችን ሲያስተናግድ የኖረው መስቀል አደባባይ ዛሬ ከእኩለ ቀን ጀምሮ የተለየ ድባብ ይታይበታል። ለነገው ግዙፍ ሰልፍ የተለያዩ ዝግጅቶች እየተደረጉ ይገኛሉ። የጠቅላይ ሚኒስትሩን ምስሎች የያዙ ቲሸርቶች እዚህም እዚያም ይሸጣሉ። ከምስሎቹ ጋርም ልዩ ልዩ መፈክሮች ይንበባሉ። ከጎንህነን የመደመር ቀንና የመሳሰሉት እነዚህም ቲሸርቶች ያስጌጡ መፈክሮች ናቸው። ቁጥራቸው በርከት ያሉ የመገናኛ ብዙሃን ባለሙያዎች ይህንን የተለየ ቀን ዋዜማ ለታሪክ ለማስቀረት የድምፅና የምስል መቅረጫ መሣሪያዎቻቸውን ይዘው የአስተባባሪ ኮሚቴውን ጋዜጣዊ መግለጫ እየጠበቁ ናቸው። እንዘንድሮው የኢትዮጵያ ፖለቲካ ሁሉ ልዩ የሆነው የሰኔ ዝናብ መጣሁ እያለ ማስፈራራት ይዟል። ወዲያውም የድጋፍ ሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ የሰልፉን ምክንያት እንዲህ ገልጸውታል። በነገ ዕለት ያለውን ለውጥ እንደግፍ፣ ዴሞክራሲን እናበርታ በሚለው ሞቶ ታላቅ ሰላማዊ ሰልፍ ጠርተናል። ይሄ ሰላማዊ ሰልፍ የማንም ሳይሆን የኢትዮጵያውያን ሰልፍ የምዝጋና ቀን ሁላችንም ያለ ሃይማኖት ያለ ፖለቲካ ልዩነት ያለ አስተሳሰብ ልዩነት በጋራ ሆነን እስካሁን ድረስ አገራችን ኢትዮጵያ ከቅርብ ጊዜ ወዲህ የነበረችበትን ሁኔታ እናውቃለን። ዛሬ ደግሞ ከዛ ሁሉ ስጋት ተመልሰን በነጻነት በፍትሕና በዲሞክራሲ ጎዳና ላይ ገብተናል። አቶ ጉደት አክለውም ነገ መሆን ይኖርበታል ያሉትና ተስፋቸውን ተናግረዋል። ኢትዮጵያውያን በሙሉ በጋራ በአንድነት ኢትዮጵያዊ መንፈስ ኢትዮጵያዊ ስሜትንና ብቻና ብቻን ለመግለጽ እዚህ እንገኛለን ብለን ተስማምተናል። ከተለያዩ ቦታ ተስፋ ሰጪ ማረጃዎች እየደረሱን ነው። ስለሆነም በነገ ዕለት በሰላም በፍቅር የምናሳልፍበት ቀን ይሆናል ብለን ተስፋ እናደርጋለን። ሌላው የአስተባባሪ ኮሚቴው አባል አቶ ስዩም፣ ባምቦ ዩኒቨርሲቲ በውልቅት የቅጽር ግቢ መምህርና የታወቁ የኢንተርኔት አምደኛ ናቸው። እሳቸው ያተኮሩት ይህ ነገ በመስቀል አደባባይ ድጋፉን ለመግለጽ ይመጣል ተብሎ የሚጠበቀው ከሁለት እስከ አራት ሚሊዮን የሚደርስ ሕዝብ ደህንነቱንና ሰላሙን ለመጠበቅ ምን ማድረግ እንዳለበት ነበረ። ብዙ አይነት ነገሮች ሊከሰቱ ይችላሉ። በዋናነት ትኩረት ሰጥተን ያስቀመጥነው ነገር እያንዳንዱ ወደዚህ የሚመጣ ተሳታፊ ማህበረሰብ የራሱን ሰላም ማስከበር መቻል አለበት። ከዛ አልፎ እኛ አስተማራናቸው ሰዎች አሉ ከ1500 እስከ 2000 የሚሆኑ ከእነሱ ጋር መተባበር መቻል አለባቸው። ከዛም አልፎ ደግሞ የጸጥታ ኃይሎች አሉ። የኦሮሚያ አለ፣ የፌዴራል አለ፣ የአዲስ አበባ ከተማ አለ። ከነዚህ ጸጥታ ኃይሎች ጋራ መተባበር መቻል አለባቸው። በቅንጅት ነው የሚሰራው። ከምንም በላይ ግን ዜጎች በራሳቸው ደህንነታቸው ማስከበር መቻል አለባቸው። የተለየ እንቅስቃሴ ሲኖር ከጸጥታ ኃይሎችና ከአስተባባሪዎች ጋር ተነጋግረው ነገሮችን በቀላሉ መፍትሄ የሚያገኙበት ነገር መመቻቸት አለበት። ከአስተባባሪ ኮሚቴው አባላት አንዱ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አባል የነበረው ንቁ የፖለቲካ ተሳታፊ ስንታየው ቸኮል ስለነገው የድጋፍ ሰልፍ ይህንን ብሎ ነበረ። በኢትዮጵያ ፖለቲካ ውስጥ አዲስ የሆነ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሀሳቦች መደገፍ መቻል አለብን፣ እነዚህ ገንቢ ሀሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል ነው። በጣም በሚገርም ሁኔታ በኢትዮጵያ ታሪክ ውስጥ ይሄ ሰልፍ ከ13 ዓመት በኋላ ለመጀመሪያ ጊዜ ክስተት የሆነ ሰልፍ ነው ተብሎ ይጠበቃል። ይሄ ሰልፍ የወለደው ህዝብ ነው የወለደው የሚጨርሰውም ህዝብ ነው። ያለ መንግስት ትዕዛዝ ወይም ያለ ፓርቲ ትዕዛዝ ለመንግስት የድጋፍ ሰልፍ ህዝብ ይወጣል ተብሎ ሲነገርና የዝግጅቱ ዋዜማ እንዲህ በአደባባይ ሲጧጧፍ በኢትዮጵያ ታሪክ ይህ የመጀመሪያው ሳይሆን አይቀርም በብዙዎቹ አስተያየት። ለማንኛውም ዛሬ በማኅበራዊ መገናኛ ብዙኃን አንድ ቀል ቢጤ ግጥም ወጥቷል። ወይ አዲስ አበባ፣ ወይ አራዳ፣ ወይ አገር ሲረጋጋ ሰልፍ አማረሽ ወይ የሚል መለስካቸው አመሀ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። ድንቅ ድንቅ አገርም እንደ ሰው ሊል መስሎኝ ነው ናፈቅን አለን። እሺ እኮ መለስካቸው እናመሰግናለን። ከዚሁ ዲሞክራሲን እናበርታ በሚል መሪ ቃል ከሚካሄደው ሰልፍ ጋር በተያያዘ ያሰባሰብነውን የህዝብ አስተያየት እናቅርብላችሁ። ጠቅላይ ሚኒስትር አብይ አህመድን በመደገፍ ሰልፍ የምንወጣው ለለውጥ የተነሱና ብርሃን ያሳዩ ድምጻችንንም የሚሰሙ መሪ በመሆናቸው ነው ሲሉ አንዳንድ የአዲስ አበባ ከተማ ነዋሪዎች ተናግረዋል። እስክንድር ፍሬው ዞር ዞር እያለ ያንዳንዶቹን አስተያየት የተመለከተ ዘገባ ልኮልናል። አዲስ አበባ ለነገው ታላቅ ሰልፍ እየተዘጋጀች ነው። በተለያዩ የከተማው አካባቢዎች ሲካሄዱ የዋሉ የቲሸርት ሽያጮች የዚህ ማሳያ ናቸው። ዓመት በዓል ይመስላል ብላለች፣ በከተማዋ ያለውን ድባብ የተመለከተች አንድ ወጣት። እናም የጠቅላይ ሚኒስትር አብይ አህመድ ፎቶዎችና ከእርሳቸው ንግግር የተወሰዱ አባባሎች የታተሙባቸው የተጻፉባቸው ቲሸርቶች በተለያዩ አካባቢዎች ሲሸጡ ውለዋል። ገና ከዛሬው ቲሸርቶቹን ለብሰው የታዩም ነበሩ። ለዶክተር አብይ አህመድና ለአቶ ልማ መገርሳ የተዘፈነውንና በማህበራዊ ሚዲያ የተለቀቀውን ዘፈን ሞቅ አድርገው ከፍተው ቲሸርቱን ሲሸጡ ካገኘኋቸው ወጣቶች 这是自然而然。 ሙሉ ስምሽን ንገሪኝ እስቲ። እሺ ቤዛዊት ተሾመ እባላለሁ። እንግዲህ ቤዛዊት፣ ከአሜሪካ ድምፅ ሬዲዮ እስክንድር ፍሬው እባላለሁ። በጣም አመሰግናለሁ ለቃለ መጠየቅ ፈቃደኛ ስለሆኝ። አሁን ቲሸርቶች እየሸጣችሁ ነው ያላችሁት። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ነን የሚል ነው ቲሸርቱ። ሰላም፣ ተስፋ፣ ፍቅር የሚል ጽሁፍም አለበት። የዶክተር አብይ አህመድ ፎቶግራፍም አለበት። በማህበር ተደራጅታችሁ ነው? በምን መንገድ ነው? እንዴት ነው ይሽጣችኋላችሁ ትይነ እኛ እየሰጥ ነው ያለነው ነገ ለሚወጣው የትብብር ሰል ይሄንንም ቲሸርት በማድረግ ሁላችን ድምጻችን ለማሰማትና እኛ ደግሞ የህትመት ድርጅት ስላለ በዛ ሁኔታ እያሰራ አሁን ለህዝቡ ይሄ እንዲደርስ በማድረግ ላይ ነው ያለነው። አዲል ኢብራሂም ደግሞ ቲሸርቶቹን የገዛው ለቤተሰቦቹ በሙሉ ነው። አሁን ከቤተሰብ ጋር አራት ሆነን ነው ከቤት የምንወጣው። አራት ቲሸርት ገዝቻለሁ። ወንድሞቼ፣ እህቶቼን ሰብስቤ ነው የሚሄደው። ስለዚህ ድምጻችንንም የሚሰማ መንግስት ስለመጣ ለዛ ነው የምንወጣው። እንደገና አንድነትንም ያሳየን መንግስት እሱ ነው። ለውጥ ነው ትራንስናሳ ለውጥ የተነሱ መሪም መደገፍ ስላለብን እታቸውን ለመደገፍ ቀጥታ መነሳት ከቤት አለብን። ይመር ሀሰን አንዳርጌ ይባላለው ያሉትን አባት ያነጋገርኳቸውም ቲሸርቱን ሲገዙ ነው። ቲሸርቱን የገዛ ነው ዶክተር አብይን ለዚህ ብርሃን ጥሩ ብርሃን ስላሳየን የእሱን ቲሸርት መልበስ ፈልጋል። ነገም ሰልፍ ይወጣሉ ማለት ነው እንዴ? በሚገባ ነገ ያልወጣሁን፣ መቼ ነው የምንወጣው? በግል ስራ ላይ የተሰማሩት አይን አለም ድሪባ ና ሰብለ ፈለቀም ቲሸርቱን ለምን እንደገዙ ና የነገውን ሰልፍ ለምን እንደሚቀላቀሉ ይናገራሉ። በጸጉር ስራ በሴቶች በሳሉ ለምንድን ነው ቲሸርቱን የገዛሽው? የእሳቸው ፎቶግራፍ የታተመበትን ለምንድነው መስቀል አደባባይ የምትወጭው? ነገር ነገ መስቀል አደባባይ የምንወጣው ደስ የሚል ነገር አለ። ነገ ላይ ያለው ድባቡ ደስ ይላል። በዚያ ደግሞ ዶክተር አብይ ጥሩ ለውጥ ፈጥረዋል። ይህ የመደመር ቀን የሚለውን ነገር በጣም ደስ በሚል ሁኔታ ደስ በሚል ሞራል ለመስቀል አደባባይ ምን ምን አደረጉ። በተለይ ምንድን ነው በሳቸው ላይ ተስፋ እንድትጥ እያደረገች በተለይ በብሄርተኝነቱ ዙሪያ ማለት ያለውን ነገር አንድ ማድረግ ችለዋል። ደስ የሚል የሆነ ተስፋ ለወደፊት ያለውን ነገር ተስፋ አሳይተውናል። በዚያ ላይ ጥሩ የሆኑ አሁን ላይ የሚታዩ ለውጦች ወደፊት አሪፍ ነገር እንዳለ የሚያሳይ ነገር ስላለ አሁን ላይ በጣም ደስ የሚል ነገር አለ። ሰብለ ፈለቀ ባላለሁኝ ቲሸርቱን ይገዛ ሰውት ነገር በሚካሄደው ሰላማዊ ሰልፍ ላይ ለመካፈል ለምነው ሰላማዊ ሰልፍ ላይ የምትካፈዩ ያው ብዙ ለውጦች አይቻለሁ። ማለት ተስፋ አለው ጥሩ ነገር እንዳለ ማለት ነው እና ለማበረታታት ነው። የነገው ሰልፍ በሰላም ተጀምሮ እንዲጠናቀቅ ተሳታፊዎች ሁሉ አስፈላጊውን ትብብር እንዲያደርጉ ጥሪ ያቀረበው ደግሞ የአዲስ አበባ ፖሊስ ኮሚሽን ነው። ሰልፈኞች ለጸጥታ ኃይሎች ፍተሻ የተለመደውን ትብብር እንዲያደርጉም ኮሚሽኑ ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እዚያው ኢትዮጵያ እንቆያለን፣ ግን ወደ መቀሌ። መቀሌ ከተማ ላይ ዛሬ በብዙ ሺህ የሚቆጠር ሕዝብ በተገኘበት የሰማዕታት ቀን ታስቦ ውሏል። ሐውዜን ከተማ በሚገባያ ላይ የደርግ ወታደራዊ ኃይል በፈጸመው የአየር ድብደባ 2500 ሰዎች ያለቁባት ዕለት ነው። የክልሉ ምክትል ፕሬዚዳንት ዶክተር ደብረ ደብረጽዮን ገብረ ሚካኤል በበዓሉ ሥነ ሥርዓት ንግግር አድርገዋል። ዘጋቢያችን አለም ፍሳሐ ከመቀለ ዘገባ ልኮልናል። አዳናች ፍሳዬ ታቀርበዋለች። ሮብ ሰኔ 15 ቀን 1980 ዓ ም ደርግ ገበያ ላይ በነበረው ህዝብ ላይ የቦምብ ናዳ ያወረደበት ዕለት ሲሆን የሰማዕታት ቀን ተብሎ ሲታወስ ይኖራል። ሰኔ 15 ቀን መላ ሰማዕታትን የሚወክል ቢሆንም በአንድ ጊዜ 205 ሰዎች ያለቁበት ቀን ሁሉንም ሰማዕታት ለመወከል ተመረጠ። የአየር ድብደባው የተፈጸመው ሐውዜን ከተማ ላይ ሲሆን ከተለያዩ አቅጣጫዎች የተሰባሰቡ ሰዎች በተገኙበት ገበያ ላይ የተፈጸመ ፍጅት ነበር ዛሬ ፍጅቱ የተፈጸመበት 3ላሳኛ ዓመት ነው ከትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል አንስቶ የተለያዩ አካላትና ማህበራት እቅፍ አበባ በሰማዕታት ሐውልት ላይ አኑረዋል በብዙ ሺህ የሚቆጠሩ የመቀለና አካባቢዋ ነዋሪዎች በሥነ ሥርዓቱ ተገኝተዋል ዶክተር ደብረጽዮን ንግግር አድርገዋል። ኣብ ዝተፈላለዩ ክልላት ሃገርና ወዲ ዝኾነ ይኹን ብሔር ነፃ ኮይኑ ክንቀሳቀስን ክስርሕን ዘፀግመሉ ኩነታት ንሪኢ ኣለና ብፍላይ ኣብ ተጋሩ ዝበፅሕ በደል በተለያዩ የሃገራችን ክልሎች የማንኛውም ብሔር አባል የሆነ ሰው በነፃነት እየተንቀሳቀሰ ለመሥራት የሚቸገርበት ሁኔታ እያየን ነው። በተለይም በትግራይ ተወላጆች ላይ የሚደርሰው በደል በውስጥና በውጭ ባሉ ኃይሎች ተሳስሮ የሚፈጸም ፖለቲካዊ ሥልጣን ለመያዝና ሥርዓት ለማፍረስ ዓላማ የሚከናወን ነው። በዚህ እኩይ ተግባር የተበደሉት ፍትሕ እንዲያገኙ መሥራትና መታገል እንዳለ ሆኖ ሕገ መንግሥታዊ ሥርዓታችንን ለማፍረስ የሚጠነሰሱትን ሴራዎች አበክረን ለመታገልና ከመላ ብሔር ብሔረሰቦች ጋር በመተባበር ሥርዓታችንን ለመጠበቅና የጀመርነውን አዲስ ጉዞ ለመቀጠል በዛሬው የሰማዕታት ቀን ሁላችንም ቃል መግባት ይገባናል። ዶክተር ደብረ ጽዮን ከኤርትራ ጋር ሰላም ለመፍጠር የተደረገውን ጥሪና የኤርትራ ምላሽን አስመልክቶም ተናግረዋል። ኣብ ቀረባ መንግስትና ንኤርትራ ዝሕለፎ ናይ ሰላም ፀውዒት ከም ዘሎ ዝፍለጥ እዩ ብፕሬዚደንት ኢሳያስ እውን ተቐባልና ትራኺቡ ምላሽ ተዋሂቡ ኣሎ እዚ ጉዳይ መንግስታችን በቅርቡ የሰላም ጥሪ ማቅረቡ የሚታወቅ ነው። በፕሬዝደንት ኢሳይያስም ተቀባይነት አግኝቶ ምላሽ ተሰጥቶታል። ጉዳዩን ለአሁንም ሆነ ለወደፊቱ በሚጠቅም መልኩ ለመፈጸም ቀዳሚ እርምጃ እንደሚሆን ተስፋ እናደርጋለን። ይህ የሰላም ጥረት የምንደግፈውና ዘላቂ ሰላም በማምጣት እንዲፈጸም ሁለቱም የኢትዮጵያና የኤርትራ ሕዝቦች በሚገባ እንዲሳተፉበት ይገባል። አያይዘውም ዶክተር ደብረፅዮን በኢትዮጵያና በኤርትራ መካከል በተካሄደው ውጊያ የተሰዋችሁት ሁሉ በዛሬው ዕለት የምናስባችሁ፣ ሉዓላዊት ሀገራችንን በማስከበራችሁ ብቻ ሳይሆን ግጭት በጉልበት ሳይሆን በሕግና ስርዓት ነው ሊዳኝና ሊፈታ የሚገባው ብላችሁ ውድ ህይወታችሁን በመክፈላችሁ ችግሩን በንግግር ለመፍታት በሕግና ስነ ስርዓት እንዲቋጭ ወደ ሌላ ፍሬና ተስፋ የተቃረበ መሆኑን ልንገልጽላችሁ እንወዳለን ብለዋል። የአርብ ምሽት ዝግጅታችንን አጋምሰናል። የምናስተናግዳችሁ ቆንጆ ይታዬና አዲሱ አበበንን ወደ ስፖርት ታያቢ ነው። እኔ ስለተከታተልኩት በደንብ ወደ ስፖርት ክፍለ ጊዜ ትቀጥለው ነው። በእኔ ያምራል። እሺ፣ የዓለም እግር ኳስ ዋንጫ የምድብ ማጣሪያ ውድድሮች አልተጠናቀቁም፣ ዛሬም ቀጥለዋል። ሁለት የዲ ምድብና አንድ የኢ ምድብ ግጥሚያዎች በድምሩ ሶስት ጨዋታዎች ናቸው ያሉት። በመርሃ ግብሩ መሰረት የትናንቱን አርጀንቲና በክሮዌሽያ ሶስት ለዜሮ የተሸነፈችበትን ጨምሮ ሶሎሞን ክፍሌ ተከታዩም ዘገባ አሰናድቷል። አሳሳትኩ፣ ክሮኤሽያ ወደዚህ ነው ወይስ አርጀንቲና ተሸንፋለች? ልክ ነሽ ሰለሞን፣ ይቀጥል። እሺ፣ ትላንት ኒዥኒ ኖቭጎሮድ ስቴዲየም ለአርጀንቲና ብሔራዊ ቡድን መርዶ የተነገረበት ቦታ ነበር። ከዓለም ዋንጫ ለጥሎ ማለፉ ውድድር ሳይደርስ ቀድሞ ሻንጣውን ቀርቅቦ ወደ ቤቱ ሊመለስ እንደሚችል የተረዳበት ስህተቱ ደግሞ ሙሉ በሙሉ የግብ ጠባቂው የዊሊ ካባሌሮ ሆኗል። ዓለም ከቡድኑ አምበል ሊዮኔል ሜሲ ብዙ በጠበቀበት ምሽት ካባሌሮ በግል የፈጸመው ስህተት ለቲሙ መጻኢ ዕድል ወሳኝ ሚና ተጫውቷል። አጥቂው አንቴሬቢች በ53ኛው ደቂቃ ላይ ለክሮኤሽያ የመጀመሪያዋን ጎል አስገኘ። በረኛው በሌለበት ክፍት በር ነው ኳስ ያለ ችግር ኮለል ብላ ገብታ ከመረቡ የተገናኘችው። ሁለተኛውን አስር ቁጥሩ ሉካ ሞድሪች በአስደናቂ ሁኔታ ከሩቅ መጥቶ አገባ። ክሮኤሽያ መሪነቷን አጠናከረች። ክሮኤሽያ ሦስተኛውንና የመጨረሻውን ጎል በባከነ ሰዓት አከለችና ሦስት ለዜሮ አርጀንቲናን አሳዘነች። የዲ ምድቧን በስድስት ነጥብ ትመራለች። ከእንግዲህ አርጀንቲና የራሱን ዕድል መወሰን አይችልም። ሲጀመር ከአይስላንድ ጋር አቻ ተለያዩ። ታስታውሱ እንደሁ ሜሲ ፍጹም ቅጣት ምት የሳተበት ዕለት ነበር። በክለብ ደረጃ ለባርሴሎና ሲጫወት ወደር የሌለው ኮከብ አጥቂ ሊዮኔል ሜሲ ዕለቱ በዓለም አቀፍ ውድድሮች ላይ ሌላ የተስፋ መቁረጥና የሐዘን ስሜት የተንጸባረቀበት ምዕራፍ ሆኖ አልፏል። ሜሲ በ2016 በኮፓ አሜሪካ ቡድኑ በቺሌ ተሸንፎ ሲወጣ የፍጹም ቅጣት ምንት በመሳቱ ተበሳጭቶ ከዓለም አቀፍ ውድድሮች ራሱን እንደሚያገል አስታውቆ እንደነበር አይዘነጋም። ለማንኛውም ሜሲ ከባርሴሎና ጋር ባሳለፋቸው 14 ዓመታት ጊዜ ውስጥ በዓለም ደረጃ ታዋቂ ያደረገው ከፍተኛ የእግር ኳስ ጥበቡ ወደፊት ለረጅም ጊዜ ሲታወስ ይኖራል። ስሙን ተክሏል ማለት። ወደ ዛሬዎቹ ጨዋታዎች ልለፍ። በቅድሚያ የተጫወቱት ብራዚልና ኮስታሪካ ነበሩ። ለፈረንሳዊው ፓሪ ሳን ጀርሜን በከፍተኛ ገንዘብ የተወሰደው ብራዚላዊ ወጣት አጥቂ ኔይማር በሰባ ሰባተኛው ደቂቃ ላይ ፍጹም ቅጣት ምት ክልል ውስጥ የተሠራበትን ፋውል ዳኛው አልፈውታል። የኮስታሪካ ተጫዋቾች አቻ ለመውጣትና ወደ ዐሥራ ስድስቱ የጥሎ ማለፍ ፍልሚያ ለማለፍ ጊዜ ሲያባክኑ ታይተዋል። ሊወድቁና ሜዳው ላይ ተኝተው ሲንከባለሉ ይቆያሉ በዚያም ምክንያት የባከነው ሰዓት ስድስት ደቂቃ ደርሷል ብራዚል ሁለቱንም ጎሎች ያገባው ዘጠና ደቂቃው ካለቀ በኋላ ነው ኔይማር በደስታ ቁጭ ብሎ አለቀሰ ደጋፊዎቹ ፈነደቁ ውጤት ብራዚል ሁለት ኮስታሪካ ዜሮ የአይስላንድና ናይጄሪያ ጨዋታ ቀጠለ በአይስላንድ ውስጥ ለእንግሊዝና ለስኮትላንድ ፕሪምየር ሊጎች የሚጫወቱ አሉ። ጊልፊ ሲገርሰን ለኤቨርተን፣ ጆሃን በርግ ጉድመንሰን ለበርንሊ፣ በስኮትላንድ ደግሞ ለአበርዲን ተሰላፊው ኬሪ አርናሰን ይገኙበታል። ናይጄሪያ ለዲፖርቲቮ ላኮሩና ግብ ጠባቂውን ፍራንሲስ ኡዞን ጨምሮ በርካታ ለአውሮፓ ክለቦች የተሰለፉ ፕሮፌሽናል ተጫዋቾች አሏት በተከላካይ በመሀልና በአጥቂ መስመር ከተሰለፉ ጥቂቶቹን ብቻ ብጠቃቅስ ኬነት ኦሜሮ ለቼልሲ ዊልያም ትሩስት ኤኮንግና አብዱላሂ ሼሁ ሁለቱም ለቡራስፖር መሀል ላይ ዊልፍሬድ ዲዲ ለሌስተር ጆል ኦቢ ለኢጣሊያው ቶሪኖ ክለብ ይጫወታሉ በአጥቂው መስመር የሌስተሮቹ አህመድ ሙሳና ኬሎቺ አህናቾ ቪክቶር ሞስስ ለቼልሲ፣ አሌክስ ኢዮቢ ለአርሰናል ይጫወታሉ። በደንብ የተሟላ ቲም ነው። ለማንኛውም የናይጄሪያው አህመድ ሙሳ የመጀመሪያዋን በ48ኛው ሁለተኛዋን በ74ኛው ደቂቃ ላይ ባገባቸው ሁለት ድንቅ ጎሎቹ ቲሙን አሸንፎ እንዲወጣ ረድቷል። አሁን እየተጫወቱ ያሉት የኢምድቦቹ ሴርቢያና ስዊዘርላንድ ናቸው። ስርጭታችን ቀድሞ ስለሚያበቃ ውጤቱን ለመግለጽ እንቸገራለን። በዚሁ ላብቃ። አዲሱና ቆንጅት ወደ እናንተ መልሻለን። እናመሰግናለን ሰሎሞን። ሰርቢያና ማን ናቸው የሚጫወቱት? አሁን ትጠይቀኝ ሰርቢያ አንድ ለዜሮ እየመራ ነው። ለማንኛውም ውጤቱ እኛ ከስቱዲዮ እስከምንወጣ ድረስ አጠቃላይ ውጤት ታገኘን እንናገራለን። አሁን ወደ አንድ ወቅታዊ ዝግጅት የተጀመረውን ለውጥ ለመደገፍ ዲሞክራሲን ለማበረታታት በሚል በነገ ዕለት የተጠራው ሰልፍ በሰላም እንዲጠናቀቅ የሚጠይቁ ይድረስ ለአዲስ አበባዎች የሚሉ መልእክቶች እየተጻፉ ነው። መልእክቶቹ ሰልፉ ከግጭት የተጠበቀ ይሁን፣ በሰላም ወጥታችሁ በሰላም ግቡ የሚል ይዘትም ያላቸው ናቸው። ጽዮን ግርማ የተወሰኑ ጸሐፊዎችን መርጣ ተከታዩን አጠናቅራለች። በአዲስ አበባ ከተማ በነገው ዕለት የተጠራው ሰልፍ ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረጡ ሶስት ወር ሳይሞላቸው ኢትዮጵያን ወደ ዴሞክራሲያዊ ሀገር ለማሸጋገር የጀመሩ ጥረት እንዳይቀለበስ ድጋፍ ሊሰጣቸው ይገባል የሚል ዓላማን ያዘለ እንደሆነ አዘጋጆቹ ለአሜሪካ ድምጽ ተናግረዋል። ሰሞኑን በኢትዮጵያ በተለያዩ አካባቢዎች በተለይም ደግሞ በደቡብ ክልል የተፈጠሩ ግጭቶች ያሰጓቸው የመብት ተከራካሪዎችና አራማጆች ደግሞ ከዚህ በኋላ ኢትዮጵያ ምድር ሰላም እንዲወርድ የተፈጠረው ተስፋም እንዳይደበዝዝ ወጣቶች ከግጭት ሊቆጠቡ ይገባል ሲሉ መክረዋል። በየማህበራዊ ገጾቻቸው የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ የአሁኑ ዋዜማ ሬዲዮ አዘጋጅ መስፍን ነጋሽ ይድረስ ለአዲስ አበባ ከአዲስ አበባዊ በሚል ዛሬ በጻፈው ጽሁፍ ስለ ስጋቶቹ ይገልጽና ስለ አዲስ አበባ ይዘረዝርና ሰልፉ አንዷን ልጅሽን አስደስቶ ሌላኛዋን የሚያስከፋ እንዳይሆን የሚሰጉ ድምጾች ሰማው። ስጋታቸው እንደሚያሰጋሽ አውቃለሁ። ልጆችሽ እንዲህ ያለውን ነገር እንዲጸየፉት አስታውሻቸው፣ ማንም አይከፋ ባያቸው ይላል ጽሁፉ። መስፍን ነጋሽ ባለፈው ሳምንት የተፈጠሩት ግጭቶችን የሚያመላክቱ ምስሎች ማየቱና በሰልፉ ላይ አንዱ አንዱን በማስከፋት ጸብ እንዳይፈጠር በመለማመን ጭምር የተጻፈ እንደሆነ ይናገራል። የሰልፉ አላማ አሁን የታየውን ተስፋ ይቀጥል ለማለት ነው። አዲሱን ጠቅላይ ሚኒስትር የተናገርከውን ፈጽም ለመፈጸም ያብቃህ እንረዳሃለን ለማለት ነው። እዚሁ መንፈስ ሰልፉ እንደሚካሄድ ተስፋ አደርጋለሁ። አዲስ አበባችን እንደማተሳፍረን አምናለሁኝ። ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እንግዲህ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም። ግን እንደዚህ አይነት ሰዎች ደግሞ ካሉ እነሱንም ቢሆን ይዞ ለፖሊስ ማስረከብ ትልቁ ነገር እሱ ነው። አንድ ሰው የተሳሳተ ነገር ወይም በዚህ ሰልፍ ላይ ይሆናል ተብሎ የማይጠበቅ ነገር ቢናገር ወይም ቢያደርግ መልሶ ወደ ድብድብ ወደ መጣላት መሄድ ሳይሆን የራስን ስሜት ገዝቶ ለፖሊስ መን- መስጠት ሪፖርት ማድረግ ያስፈልጋል። በጣም ምክንያት ቃላይ ለሌላው የኢትዮጵያ ክፍልም በመላ ሀገሪቱ ለሚኖሩ ወገኖቻችንም የምናስተላልፈው መልዕክት ትልቅ ነገር ነው እና በትዕግስት መተያየት በመተማመን መውጣት ያስፈልጋል። ላለፉት አስራ ሶስት ዓመታት በኢትዮጵያ የፖለቲካና የሰብአዊ መብት ጉዳዮችን በመጽሐፍ የሚታወቁትና በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የህግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም እኔ አዲስ አበባ ሰልፉ ላይ ተገኝቼ ሀሳቤን ለጠቅላይ ሚኒስትሩ ማቅረብ ስለማልችል የአዲስ አበባ ነዋሪዎች መልእክቴን አድርሱልኝ ሲሉ ጽፈዋል። ስለ ደብዳቤያቸው ጠየቂያቸው ነበር። በኢትዮጵያ አሁን ባለፉት ዓመታት የነበሩት የጥላቻ የህዝብ መከፋፈል የመሳሰሉት ፖለቲካ ለአንድም ለዘላለም ከኢትዮጵያ ምድር ለማጥፋት በሚያደርጉት ጠቅላይ ሚኒስትሩ ጥረት ላይ ከጎናቸው እንደምቆም እና እንደማበረታታቸው እንዲገልጹልኝ፣ ሁለተኛ ደግሞ ኔልሰን ማንዴላ መልካምና እርቅ ብለው የሰየሙልን መንገድ በኢትዮጵያ ሆነ በአፍሪካ የሰየሙልንን መንገድ አብሬያቸው ከጠቅላይ ሚኒስትሩ ጋር እንደመጓዝ፣ በሶስተኛ ደረጃ ደግሞ በኢትዮጵያ ተቀባይነት መንፈስና በጎ አድራጎት የዘር ጎሳ ጥላቻን የመሳሰሉትን ህዝብን የሚያራርቁ ነገሮችን አጥፍተን ሰላምና ፍቅርን እንደምን እንድንመሰርት ከኢትዮጵያ ህዝብ ጋር አብረን እንደመቆም ኢትዮጵያ ውስጥ ከማናቸው ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላምና የእርቅ ዘመቻ ማካሄድ እንዳለብን እና ያንንም ደግሞ ወደ ሁሉንም በማካተት ሁሉንም በማቀፍ ወደፊት መጓዝ የሚያስችለንን መንገድ እንደሚያስፈልግና በዛም ላይ ደግሞ በግሌም ሆነ ከኔ ጋር ያሉትንም ባለሙያዎች በብዙ መንገድ በህግ ያሉትን በዩኒቨርሲቲ በኩል ያሉትን እነሱን ለማደራጀት እና አብሮ ከህዝቡ ጋር እንዲሰለፉ ለማድረግ በተለይ በዳያስፖራ ያሉትን ለማንቀሳቀስና ከኢትዮጵያ ህዝብ ጋር ተሰልፈው እንዲሰሩ ያለኝ የግል ፕላንና ከእነሱም ጋር የማደርጋቸው ድርጊቶች የአዲስ አበባ ህዝብ እኔን ወክሎ ለጠቅላይ ሚኒስትሩ እንዲያስተላልፉልኝ ነበር ያቀረብኩት በሰፊው የተበተነ ጽሁፌ ላይ የገለጽኩት ማለት ነው። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ሰልፉ የተዘጋጀበትን አላማ ማሳካት ፍጹም ሰላማዊና በመከባበር ላይ የተገነባ ሊሆን ይገባል ይላል። ይሄን ሰልፍ የማይፈልጉ በተለይ ደግሞ ይሄን ለውጥ የማይፈልጉና ለውጥ የማደናቀፍ የሚፈልጉ ኃይሎች እንዳሉ እናዛለን። እነዚህ ኃይሎች ደግ በተለይ ሰልፉ ወደ ብጥብጥና ግጭት መፍጠር ይሞክራሉ የሚል ጥርጣሬ አለ። ይሄንን ሙከራቸውን ለማክሸፍ ከፍተኛ ጥንቃቄ ያስፈልጋል። ከዚህ ጥንቃቄ ውስጥ አንዱ ሰዎችን ሊያቃርኑ ወይም ደግሞ ሊያጣሉ የሚችሉ አይነት መፈክሮች፣ ባንዲራዎች፣ አባባሎች፣ ፎቶዎች ሊወጡ ይችላሉ። እነዚህ መውጣታቸው ሕዝብን ሊያስቆጣ አይገባም፣ ወደ ግጭትም ሊያስገባ ፈጽሞ አይገባም። የሚያስፈልገው ዲሞክራሲ ምህዳሩ እንዲሰፋ እስከሆነ ድረስ ማንኛውም ሰው የፈለገውን ፎቶ የፈለገውን አርማ የፈለገውን መፈክር ይዞ ከወጣ መከበር አለበት መነካ መካካት አያስፈልግም። በተለይ ደግሞ በተለይ የጠበቃ ርጌ ሳስተላልፍ የነበረው አሁን ባለው ሂደት ውስጥ ብሄርን ብሄር ለማጋጨት ሙከራ የተደረገ ነው። በተለይ ደግሞ በትግራይ ህዝብ ላይ የማጥላላት አይነት ዘመቻ እንዲሆን እየተሞከረ እንደሆነ ይሄ ሰልፍ ትግራይ እንደሆነ ፍሬም ለማድረግ እየሞከሩ ስለሆነ ያ እዚህ ሰልፍም አደገኛ ነው፣ ለሀገሪቷም አደገኛ ነው። የተደረገው ትግል በአንድን ብሄር ለማቅለብ ሳይሆን ሁሉን ብሄር ሁሉን ህዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው እና እዛ ሰልፍ ላይ የሚሳተፈው ህዝብ በተለይ ባለፌራዊ አመለካከት እንዳይጸባረቅ ለማዘባረቅ የሚሞክሩትንም በመምከር እና በመገሰጽ ወደ ምገር መመለስ እንዳለበት በአጠቃላይ ፉ በሰላም እንዲት እንዲያልቅ ሁሉም ሰው የበኩሉን እንዲያደርግ በተለይ ደግሞ ባለፉት አራት አመታት ሰልፎችን በማዘጋጀት ተቃውሞችን በማዘጋጀት ልምድ ያካበቱት ቄሮች እና ፋናዎች ዘርማዎች ከፍተኛ ኃላፊነት ይጠበቅባቸዋል። ጸጥታን በማስከበር ረጋጋ ሁኔታ እንዲኖር ከፍተኛ ጥበቃ ማድረግ አለባቸው። ከፖሊስና ከሌላው የፀጥታ ኃይል ጋር አብረ ሆኖ ይሄን ስራ እንደሚሰሩ ተስፋ አደርጋለሁ። ያለው የነበረ ይመለክት ነው። ጽዮንና እንግዶቿን እናመሰግናለን። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኤርትራ ከኢትዮጵያ ለቀረበላት የሰላም ጥሪ ምላሽ ሰጠች። የተባበሩት የአረብ ኤሚሬቶች 3 ቢሊዮን ዶላር በረድኤትና በመዋለ ነዋይ ፍሰት ለማቅረብ ቃል ገባ። አፍሪቃ ለወደፊቱ ዋናዋ መስህብ እንደምትሆን የምርምር ጥናት አመለከተ የሚሉት ርዕሶች ነው። በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ኢትዮጵያ ሳይታሰብ በድንገት ኤርትራ ጋር የተፈራረመችውን የሰላም ስምምነት ለመተግበር ዝግጁ መሆኗን ካስታወቀች ከሁለት ሳምንታት በኋላ የኤርትራው መሪ ስለ ጉዳዩ ለመነጋገር ልዑካን እንደሚልኩ ባለፈው ረቡዕ መግለጻቸውን ጠቅሷል። ይህ እርምጃ በቋንቋ በሃይማኖትና በዘር በተሳሰሩ ህዝቦች መካከል ሰላም የማውረድ ተስፋን ፈንጥቋል፣ ይላል ጽሑፉ። ፕሬዚደንት ኢሳያስ አፈወርቂ በአገሪቱ የሰማዕታት ቀን ላይ በቴሌቪዥን ባደረጉት ንግግር የሁለቱም አገሮች ህዝቦች ሰላም ይፈልጋሉ፣ አሁን ኢትዮጵያ ባለው ለውጥ ምክንያት ሰላሙ ሊመጣ ይችላል ማለታቸውን የዋሽንግተን ፖስት ጋዜጣ ድረ ገጽ ላይ ወጣው ጽሑፍ አውስቷል። የኢትዮጵያ ጠቅላይ ሚኒስትር በበኩላቸው የኤርትራ ልኡካንን በሞቀና በበጎ ፈቃድ ለመቀበል ዝግጁ ነኝ ማለታቸውን የጽፈት ቤታቸው ሹም መናገራቸውን የዋሽንግተን ፖስት ጋዜጣ ድረገጽ ገልጿል። ጽሁፍ አያይዞም ገና ብዙ ውስብስብ ንግግሮችና ድርድሮች መካሄድ ያለባቸው ቢሆንም ለሁለት አስርተ ዓመታት ያህል የዘለቀውን የጠላታዊ ግንኙነት ግድግዳን ሊሰብር ይችላል፣ ዝግ በሆነው ኤርትራ መንግስትም ለውጥ ሊያመጣ ይችላል ይላል። ኢትዮጵያ እጅግ ፈጣን እድገት ካሳዩት የአፍሪቃ ሀገሮች አንዱ ሆናለች። ኤርትራ ግን በአብዛኛው ለውጭ ዓለም ዝግ ሆና ቆይታለች። በዓለም ደረጃ በፕረስ ነጻነት ላይ ከባድ ገደብ ከሚያደርጉት ሀገሮች አንዷ ሆናለች። በሀገሪቱ ያለው ገደብ አልባ ወታደራዊ አገልግሎትም በብዙ ሺዎች የሚቆጠሩ ኤርትራውያንን ለስደት ዳርጓል ይላል ዋሽንግተን ፖስት ጋዜጣ ላይ ወጣው ጽሁፍ። ይሁንና የባድመ ነዋሪዎች ይህ በውጊያ ላይ ሕይወታቸውን በሰጡት በብዙ ሺ የሚቆጠሩ ኢትዮጵያውያን ላይ ማላገጥ ይሆናል በማለት ጠቅላይ ሚኒስትሩ ያቀረቡትን የሰላም ጥሪ በመቃወም በምንም አይነት ከባድመ አንወጣ ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። የአዲ ኢሮብ ሕዝብም የተቃውሞ ሰልፍ ማድረጉ የሚታወቅ ነው። የሀገሪቱ ገዢ ፓርቲ አካል የሆነው ህዝባዊ ወያኔ አርነት ትግራይ በበኩሉ ከኤርትራ ጋር ሰላም የማውረዱን ዕቅድ በመርህ ደረጃ የሚደግፈው ቢሆንም በአፈጻጸሙ ላይ ተቃውሞ እንዳለው መግለጹን የዋሽንግተን ፖስት ጋዜጣ ድረገጽ ለንባብ አድርሷል። ሮይተርስ የዜና አገልግሎት በዘገበው መሰረት የተባበሩት የአረብ ኤሚሬቶች ባለፈው አርብ ሶስት ቢሊዮን ዶላር በረድኤትና በመዋዕለንዋይ ፍሰት ለኢትዮጵያ ለማቅረብ ቃል ገብቷል ሲሉ አንድ የኢትዮጵያ ባለሥልጣን ጠቁመዋል። ለአዲሱ ጠቅላይ ሚኒስትር ትልቅ ድጋፍ ነው ማለታቸውንም አክሏል። የተባበረው የአረብ ኤሚሬቶች በኢትዮጵያ የተከሰተውን ከባድ የውጭ ምንዛሪ እጥረት ለማቃለል እንዲረዳ በኢትዮጵያ ማዕከላዊ ባንክ አንድ ቢሊዮን ዶላር እንደሚያስቀምጥ የኢትዮጵያ መንግስት ቃል አቀባይ አቶ አሕመድ ሼዴ ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል። የተባበሩት አረብ ኢሚሬቶች መንግስት የገባው ቃል በኢትዮጵያ የውጭ ምንዛሪ ጥረት ላይ የማይናቅ ጥቅም እንደሚያስገኝ ቃል አቀባዩ ጠቁመዋል። ተንታኞች እንደሚገምቱት በከፊልም ቢሆን በትልልቅ መሠረተ ልማት ላይ በመዋሉ የአገሪቱ የውጭ ምንዛሪ ክምችት አሽቆልቁሎ ከአንድ ወር ወጪ ያነሰ ደረጃ ላይ መድረሱን ሮይተርስ ዘግቧል። ሌላው ከተባበረው የአረብ ኤሚሬቶች የሚገኙ ሁለት ቢሊዮን ዶላር በቱሪዝም ወይ በጉብኝት ዘርፍ በታዳሽ ኤነርጂና በእርሻ ዘርፍ እንደሚውል አንድ የኢትዮጵያ የውጭ ጉዳይ ሚኒስትር ባለሥልጣን መናገራቸውን ሮይተርስ የዜና አገልግሎት ጠቅሷል። ባለፈው አርብ የኢትዮጵያው ጠቅላይ ሚኒስትር በተባበረው የአረብ ኤሚሬቶች የመሪነቱን ሥራ በማካሄድ ላይ ያሉትን አልጋወራሽ ሼክ መሐመድን ከጎናቸው አሳፍረው ራሳቸው እየነዱ አዲስ አበባን እንዳስገቦኟቸው የሮይተርስ ዘገባ አውስቷል። በህንፃ ስራና ሆቴሎችን በመገንባት ላይ መዋለ ንዋይ የማፍሰስ ፍላጎት ያላቸው ባለ ሀብቶችም ከአልጋ ወራሹ ጋር አብረው እንደነበሩ የኢትዮጵያ መንግሥት ቃል አቀባይ አቶ አሕመድ ሺዴ መግለጻቸውን ሮይተርስ የዜና አገልግሎት አስነብቧል። በሌላ በኩል የዋሽንግተን ፖስት ጋዜጣ ድረገጽ መጻኢው ዕድል አፍሪቃ ነው፣ ዩናይትድ ስቴትስ ግን ገና አልተዘጋጀችም በሚል ርዕስ ባወጣው ጽሑፍ እንደ አውሮፓውያን አቆጣጠር በ2035 ዓ ም መግቢያ ገደማ ከ17 ዓመት በኋላ ማለት ነው። ለሥራ ዕድሜ የሚደርሱት ወጣት አፍሪካውያን በዓለም ደረጃ ለሥራ ዓለም ከሚበቁት ወጣቶች ሁሉ ተደምሮ የበዙ ይሆናሉ። ለቀጣዩ ምዕት ዓመትም በየዓመቱ በዛ አሐዝ ይቀጥላል ይላል። እንደ አውሮፓውያን አቆጣጠር እስከ 2050 ዓ ም ባለው ጊዜ ውስጥ ደግሞ በ32 ዓመታት ማለት ነው በእያንዳንዳቸው በዓለም ያሉ አራት ሰዎች አንዱ አፍሪካዊ እንደሚሆን በያዝነው ምዕተ ዓመት ማብቂያ ላይ ደግሞ ከጠቅላላው የዓለም ሕዝብ ወደ አርባ ከመቶ የሚጠጋው ቁጥር አፍሪካውያን እንደሚሆኑ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሁፍ ጠቅሷል። ጽሁፉ አያይዞም ሁኔታው የሆነ ሳለ ዩናይትድ ስቴትስ ከአፍሪቃ ጋር በዲፕሎማሲያዊ መንገድ ሊዳብር የሚችል ግንኙነት ለመፍጠር ከመዘጋጀት ይልቅ ከአፍሪቃ ጋር ከአስርተ ዓመት በፊት በጀመረችው ወታደራዊ ግንኙነት ላይ መተማመኑን መርጣለች። ይህም አሉታዊ አንደምታለው ሲል ጽሁፉ ተችቷል። የአፍሪቃ ሕዝብ መብዛት የአፍሪቃ ኢኮኖሚ አስፈላጊነትን ያጠናክራል። ካለፉት 18 ዓመታት ወዲህ በዓለም ደረጃ በከፍተኛ ፍጥነት በማደግ ላይ ካሉት ሀገሮች ቢያንስ ግማሾቹ የአፍሪቃ ሀገሮች ናቸው። በ12 ዓመታት ውስጥ ከመላ አፍሪቃ 43 ከመቶ የሚሆኑት በመካከለኛው ወይም በላይኛው መደብ ላይ ይደርሳሉ። በዛኑ ዓመት አፍሪካውያን የቤት ውስጥ ፍጆታ 25 ትሪሊዮን ዶላር ይደርሳል፣ ከሦስት ዓመታት በፊት ከነበረው 1.1 ትሪሊዮን ዶላር ከእጥፍ በላይ ከፍ ያለ መሆኑንና የሸማችና የንግድ ወጪ ተጣምሮ 67 ትሪሊዮን እንደሚደርስ ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁመዋል። የዋሽንግተን ፖስት ድረገጽ ላይ የወጣው ጽሑፍ አያይዞም የአፍሪካ ፈጣን ለውጥ በአገሪቱ ብቻ የማይወሰኑ ተግዳሮቶችን እያስከተለ ነው ይላል። በድህነት የሚኖሩ ሰዎች መብዛት፣ የመሠረተ ልማት አለመዳበር፣ የግጭቶች መኖር ከመልካም አስተዳደር እጦት ጋር የቻይና በአፍሪካ ህላዌ ብዙ ተጽፏል። የአውሮፓ ህብረት ከአፍሪካ ጋር ያለውን ግንኙነት እያጠናከር ነው። ህንድ፣ ብራዚል፣ ቱርክ፣ ጃፓን፣ የባለሰላጤ ሀገሮችም ከአፍሪካ ጋር ጠንካራ ግንኙነት ለመመስረት እየሞከሩ ነው። በአንጻሩ ግን ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በመስከረም ወር 2011 ዓ ም የአሸባሪዎች ጥቃት ከደረሰባት ወዲህ የውጭ ፖሊሲዋ በወታደራዊ ላይ እንዲያተኩር ማድረጓን ይገልጻል ጽሑፉ። ጽሑፍ አያይዘውም ወታደራዊ ኃይል እያደገች በመሄድ ላይ ካለችው አፍሪቃ ጋር የግንኙነት መሰረት ሊሆን አይችልም። የአሜሪካ መከላከያ ሚኒስቴር የአፍሪቃ ወታደራዊ ኃይልን ሊያሰለጥን ይችላል፣ መሳሪያና ተሽከርካሪዎችን ሊሰጥ ይችላል። ይሁንና የንግድ ግንኙነት ሊያቀርብ አይችልም፣ የመሠረተ ልማት ወጥንና የእርሻ ምክር ሊያቀርብ አይችልም በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል። ይህን የጥናት ጽሑፍ ያቀረቡት የዓለም አቀፍ ፖሊሲ ማዕከል ዋና ሥራ አስኪያጅ ሳሊ ቡከርና በማዕከሉ በተመራማሪነት የሚሰሩት ኤሪ ሪከርመን ናቸው። አድማጮች፣ የዛሬው የአፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነችን እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሁን ደግሞ አንድ ልዩ ቅንብራለን። የሀረር ወርቅ ጋሻው ይባላሉ። የቴክሳስ ዳላስ ከተማ ነዋሪ ናቸው። የኢትዮጵያን ወቅታዊ ሁኔታዎች በቅርብ ስለመከታተል አንዳንድ ሀሳቦች አሉኝ የሚል ጥያቄ ያቀረቡልን ወይዘሮ የሀረር ወርቅ ከዚህ ቀደም የኢትዮጵያ ሴቶች ለሰላምና ለዲሞክራሲ ከዛ ስሙ ወደ የኢትዮጵያ አንድነት የህዝብ ምክር ቤት የተቀየረ ቀጥሎም ከምርጫ 97 በኋላ የኢትዮጵያ ብሔራዊ የስደት መንግስት ማቋቋማቸውን ገልጸውልናል። በወቅቱ የኢትዮጵያ ተጨባጭ ሁኔታ ላይ ምን እንደሚነግሩን ያወያያቸው አዲሱ አበበ ነው። ጥያቄውን እንዲህ ሲል ጀምረዋል። እንደው በቅድሚያ እንግዲህ አመሰግናለሁ ወይዘሮ የሀረሮ እርቅ ጋሻው በአሜሪካ ድምጽ ራዲዮ፣ ለመቅረብ ፈቃደኛ ስለሆኑ። እንዲያውም አንዳንድ ወቅታዊ ጉዳዮች ላይ ለመናገር ፈልጋለሁ ብለው እርሰውም ሀሳብ አቅርበዋል። ግን ምን ነጥብ ወይም ምን ሀሳብ ይዘው ነው ፕሮግራሙ ላይ ለመሳተፍም ፈቃዶ የሆነው? እሺ በመጀመሪያ ኢየሱስ ክርስቶስን መድኃኒዓለምን የሰራዊት ጌታን አመሰግናለሁ ለዚች ቀን እና በእኔም በድርጅቴ በኢትዮጵያ ብሔራዊ የስደት መንግስት እና የኢትዮጵያ አንድነት ብሔራዊ ምክር ቤት ስም በአለም አቀፍ የኢትዮጵያ ዲፕሎማሲ ግንኙነት ኮሚቴ ስም እና በምክትላችን አቶ ዜና ካሳ ስም አመሰግናለሁ ለሰጣችሁኝ ዕድል። እንግዲህ እኔ መናገር የፈለግኩት ለህዝብ እንዲደርስ በእናንተ አድማጮች በኩል ይሄ ውጭ ያለውንም የፖለቲካ ድርጅት ነኝ የሚል ወይም የግንባር የሚበል የንቅናቄ የሚበል ተባበርኩ የሚበል የተለያየ ስም ይዞ እነዚህን ወንድሞችን ወይም አባቶችን ያና ቲፒኤልኤፍን መንግስት ያነቃነቀው ከዲሴምበር ጀምሮ የዛሬ ሰባት ወር ማለት ነው። ስላደናገጣቸውም በአንድ ፊት ግማሹን ደስ ሲል ፔሌፍን አደናቅቆታል። ሁሉን የኢትዮጵያ ፖለቲካ ድርጅቶች እና መሪዎቻቸውን ያካተተ ስብሰባ የፔሌፍን መንግስት ጨምሮ ማለት ነው። አሜሪካን ስብሰባውን ስፖንሰር አድርጋ በአሜሪካን ሀገር በዋሽንግተን ዲሲ ውስጥ ለመጀመሪያ ጊዜ በጋራ የሚነደፍ ህገ መንግስት ለሁሉም ኢትዮጵያዊ እና ለኢትዮጵያ የሚጠቅም ተነድፎ የሀያ ሰባት ዓመት የኢትዮጵያን ችግር ስርነቀል ለማድረግ ቲፒኤልኤፍንም ለማንሳት በህገ መንግስቱ መሰረት ምርጫ እንዲደረግ አሜሪካን በአስራ ዘጠኝ መቶ ዘጠና አንድ ቲፒኤልኤፍን ፒኤልኤፍን ኦኤልኤፍን እነዚህ ሶስቱን ብቻ በለንደን አቅርባ አምባሳደር ኮሆን አማካይነት እነዚህ ሰዎች ቤተ መንግስት እንዲገቡ ስለተደረገ ዴሞክራሲ ያመጣሉ ተብሎ ላለፈው ሀያ ሰባት ዓመት እንግዲህ ታየ። ምንም የለም። እነሱም ያውቃሉ። ነገር ግን የፖለቲካ ድርጅቶች ተዘጋጅተው አንድ ሆኖ በመቅረብ ባለመቻላቸው፣ አሜሪካ እንዲሆን ሆኖ የሚመጡትን ሰዎች ወይንም ድርጅቶች በመርዳት ትታወቃለች። ያንም ባለማድረጋቸው ሌላ ምርጫ የለንም አገሪቱ አለዛ እንዲሁ ትበታተናለች እነሱ በሚል በዚህ ነበር እንግዲህ እና ይህን ለማስተዋወቅ ነው። ይህንን በደንብ ለማን ለመናገር እና ይቅርታ ዞሮ ያረር ትንሽ ለአድማጭም ግልጽ እንዲሆን ማን ነው ይሄን ያደረገው? እስቲ ግልጽ ያድርጉልኝ ለአድማጭ እንዲገባ። እሺ፣ በጣም ጥሩ ነው። በሰሜን አማራው በጠመንጃ ሳይቀር ሲዋጋ፣ በደቡብ ደግሞ ኦሮሞ ባለውና ራሱን ወጣቱ እየማገረ ሲዋጋው ከቁጥጥር ውጭ ሆኖበት ነበረ መንግስት በዛን ጊዜ ኦፒዲዮም ውስጥ በአጠቃላይ ሕዝቡ ጎን እነሱ ስለቆሙ በዚህ ምክንያት ከእጁ ስልጣኑ ሲያመልጥ፣ እኔ በቃ አከፋላለሁ አለ። ለውጡን ከማምጣት መቼ ነው ከኢህአደግ ስልጣኑ ከእጁ ወጣ የሚሉኝ? ይሄ ኖቬምበር ላይ ዲሴምበር ላይ ይሄ ሆኗል። ወደ ታህሳስ በዚህ ባለፈው ታውዘን ሰቨን ማለት ነው። ልክ ነው። ይሄማ ያው እንግዲህ የታወቀ ነው። በሰሜንም በጎንደር አካባቢ፣ በደቡብም በኦሮሞ በኩል እንቅስቃሴ ነበረ። እዛ ላይ አሁን ምንድን ነው የእርስዎ ሚና? ወይም እንዲህ ነው አደረግኩ። ምንድን ነው እሺ? በአጠቃላይ አደገኛ ስለነበር ሁኔታው ግን በአስቸኳይ ለሬክስ ለውጭ ጉዳይ ሚኒስትሩ ማለት ነው ለአሜሪካን ሬክስ ቲለርሰን አዎ፣ ይህም በማቅረብና ማን ያቀረበ ሰው እኔ ነኝ። ይሄንን ጉዳይ አስመልክቶ ሊረዱ በትልቁ የሚችሉ ለእነ ትራምፕም ሊመሰክሩ የሚችሉ በጊዜው ስህተት መሰራቱን ኮሆን ናቸው፣ አምባሳደር ኮሆን ናቸው። ስለዚህ እሳቸውንም በማነጋገር ባጭሩ ቀጠሮ አድርጌ ሰፊ ስብሰባ በማድረግ ያለውን ሁኔታ እራሱ ጀኖሳይድ በአማራው ላይ ሁሉ ስለተፈጸመው መጽሐፎች ጭምር ይዤ ሂጄ ከአንድ ሰዓት ተኩል በላይ ስብሰባ አድርገን ኢንክሉዚቭ ኦል ፓርቲ ኮንፍራንስ አሜሪካን እንድታዘጋጅና ይሄ መበታተኑነት ሰዎች መገንጠል የሚሉት ላውጅ ስለሆነ ዲስሜንትል ኢትዮጵያ ከመሆኗ በፊት እንደ ሶማሌ በኋላ ማረም ማስተካከል ችግር ስለሚሆን እርሶ ባኔ እንደገቡበት አሁን ደግሞ ኢትዮጵያ ህዝብ ጎን ቆመው እንዲረዱ ስለሚያስፈልግ ይርዱ በሚል ከእሳቸው ጋር ተነጋገርን። እንደ ዛሬ ተነጋገርን። አሁን የቀድሞውን ውጭ ጉዳይ ሚኒስትር ሬክስ ቲለርሰንን እንዳናገሩ፣ ከዛ ደግሞ ሄርማን ከሆኑን ይዘው ኢትዮጵያ ከመፈራረሷ በፊት አንድ ነገር ያርጉ ብያ በምን ደረጃ ማለት በእንግሊዝኛው ካፓሲቲ የሚባለው በምን ሁኔታ ነው እርስዎ እነዚህን ትላልቅ የአሜሪካ ሽማምንት የሚያገኙት? መረጃ ሳለ ወይዘሮ በጣም ጥሩ ነው። አዎ መረጃው ልኬላችኋለሁ። እንደገና መላክ ይቻላል ልኬላችኋለሁኝ። ኦፊሻሊ እንትና የጻፉበት ከሆን ይህንን ሀሳብ ወደ እኔ ስላመጣሽ አመሰግናለሁኝ። የመጀመሪያ ጊዜ ነው እንዲህ አይነት ሀሳብ ሲመጣልኝ ኔ ብለው የጻፉት በየወብሳይቱ አለ ለእናንተም ልክዋለሁ። በምን በምን ስም ነው ማለት፣ ዝም ብለው የሀረረውቅ አይሉም በማን አይደለም። ይሄ የቀረበው በኢትዮጵያ ብሔራዊ የስቴት መንግስት በሚለው ተመዝግቦ በሚታወቀው እና በዓለም አቀፍ የኢትዮጵያ ዲፕሎማሲ ግንኙነት ኮሚቲ ስር በሁለቱ በማያያዝ ነው። መልስም እሳቸው የጻፉት ይሄንኑ ሁለቱን አስቀምጠው እኔን ኮፋውንደር እና ፕሬዚደንት ብለው ነው በዛ ነው የተደረገው። እርሶ ቀደም ሲልም ገልጠዋል የስደት መንግስት እንዳቋቋሙ ከዛም ይሄ የስደት መንግስት ብሔራዊ ምክር ቤት እንደተባለ ከዛም ደግሞ ዓለም አቀፍ የኢትዮጵያ ዲፕሎማሲ ግንኙነት የሚል ይሄን ሁሉ ያቋቋሙኩት ኔ ነኝ ነው የሚሉኝ። ትክክል ነው። አሜሪካን ድምጽ ስትሬት ቶክ አፍሪካ የሚለው ቴሌቪዥንና ፊፍቲ ፎር አፍሪካ የሚለው ጃንዋሪ አስራ አንድ እና አስራ ሁለት መደዳውን ቀረ ቁልጭ አድርገው አቅርበውታል። በሳምንቱ አሜሪካን ደግሞ ለ ፓርቲስፔ ሌፍ መንግስት ሁሉንም ያጠቃለለ ኢንክሉዚቭ ኦል ፓርቲ ኮንፍራንስ አዘጋጅ ብላ አወጀች። ግን ወይዘሮ ሀረር ስትሬት ቶክ አፍሪካ የእኛ ባልደረባ ነው። አማርኛው ለምን ደሞ ማቀርበኝ የሚለው ጥያቄም ከዛ ነው የመጣው። ሩት ነገር ግን እኛ አሁን የኢትዮጵያን ጉዳይ ቢመለከቱት ወይዘሮ ሀረር ወርቅ በጀመሩት ነው አሁን ኢትዮጵያ ውስጥ ያለው ለውጥ የመጣው የሚለውን ሌሎች ተንታኞች ምን ያህል እንደሚጋሩ አላቅም እርሶ ግን ይሄ አሁን የመጣው ለውጥ በእኔ ነው ይሄን ውይይት ከማድረግ በፊትም የአሜሪካ መንግስት እጅ አለበት ለዶክተር አብይ ጠቅላይ ሚኒስትር መሆን ራሱ የኔ ሚና አለው ይህን ሁሉ ነግረውኛል እና ምን ያህል ሚዛን ይደፋል ስንቱ የፖለቲካ ተንታኝ በዚህ ሀሳብ ይስማማል ይላሉ ለዚህ ትልቁ አንደኛው መልሱ በሂደት የታየው ነው በአገር ቤት በውጭ ደግሞ የዚህ የዲፕሎማሲው ስራ በተለይም በዚህ መልክ ኢትዮጵያ በጣም መጥፎ ቦታ ላይ ወድቃ ነበረ። በሁለት ሺህ አስራ ሰባት መጨረሻው ገደማና እስከ ፌብራሪ ድረስ በጣም መጥፎ አደጋ ላይ ነበረች። እሱም ግልጽ ነው ወይዘን ማንም አይክድም። በሌላ ልክ ነው። ቆይ ልንገሮት። የኦሮሞ እንቅስቃሴ በጣም አይሎ፣ የአማራው እንቅስቃሴ በጣም አይሎ ለመንግስት ሁሉ ሁኔታውን ለመቆጣጠር አዳጋች የሆነበት ደረጃ ነበር። ነገር ግን ማንኛውም አሁን ቅድም የጠቀሷቸው የኦሮሞ አክቲቪስት የሚሆኑ፣ የአማራ አክቲቪስቶች የሚሆኑ፣ የፖለቲካ ተንታኞች የእርስዎን ድርጅት ስምም ሆነ ስምዎን የሀረር ወርቅ ብለው ሲያነሱ አልሰማንም። ነገር ግን ይሄ አሁን ያለው የኢትዮጵያ ለውጥ በግልጽ የመጣው የኦሮሞው ጫና፣ የአማራው ጫና፣ መንግስት ውስጥ አንዳንድ ኃላፊዎች የመለወጥ ስሜት በማሳየታቸው ይሄ ያዝነው ለውጥ መጣ። አሁን እርሶ የዚህ ለውጥ አምጪ ነኝ ነው የሚሉኝና ምን ያህል ተቀባይነት እንዳለው አላ ይሄ ያቀረብኩት ትልቅ እርዳታ አድርጓል። ስለሆነም ባይሆንም አኖሮ ኢንክሉዚቭ ኦል ፓርቲ ኮንፍራንስ ብለው ከሆን ራሳቸው ሲያውጁ እናንተ ፕሮግራማችሁ ላይ ያቀርባችሁ እንደውም የጠየቃችኋቸው ጥያቄ በአማርኛ ስተረጉም ለምንድ ነው ኬት የመጣ ነው ይሄ? እንደዚህ እርሶ ከዚህ ቀደም ብለው አያውቁም እና እንደዚህ በድንገት እንዴት ነው ኬት መጣ? እየተባለ ሁሉ ራሳቸው ልክ ነው የምትጠይቀኝን ጥያቄ ተጠይቀዋል። ታዲያ ለምን ሀረር ወርቅ ብለዋል? አነሱም እሳቸው አልመለሱም። እንደዚያ እሳቸው ይሄንን ይጠይቁ ለምን ያ የጻፉት እኮ ከዛ በኋላ የጻፉት እኮ ራሱ ምስክር ነው። እናንተ እጅ አለ የሚለው ወይ ዌብሳይት ላይ አለው። እሳቸው ምንድነው ያደረጉት? ትንሽ ለወጥ አደረጉትና የአሜሪካንን መንግስት፣ የኢትዮጵያ መንግስት ይጠይቅ ከፖለቲካ ድርጅቶች ጋራ ያስማማኝ የሚል ነው እሳቸው ትዊት ያደረጉት። እናመሰግናለን ወይዘሮ አዳር ወርቅ። አንዳንድ መረጃ የላኩልን አለ፣ ጊዜ አጥሮን ነው። ሌላ ጊዜ እናቀርበዋለን። እናመሰግናለን። ደህና ደሩ አድማጮች።